ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 20 ቀን 2008 ዓ.ም ፕሮግራማችን ተጀመረ። ስለተመለከተ ትንሽ ውጥረት ነበረ እዛ። ምክንያቱ ደግሞ ሁለት የመከላከያ ፓትሮል መኪኖች በዚጫ የተጫኑ የታጠቁ ኃይሎች ቆሚ ቤት ድረስ ሄደው ለመግባት ሞክረው ነበረ እና ያ ነገር በጠጥታ ቆሚሉን ለመውሰድ ተግዘግ ሞከራ ጋር ተይዞ ውጥረት ፈጥሮ ነበረ። በባህር ዳር ዛሬ ያለ ሁኔታ ድርጅቶች ተከፍተዋል። ሆኖም ግን አመራሮች ለሚበጠው ስነበቱ በሚል የሆነ ድርጅቶችን እየለዩ እያሸጉ ነው ያሉት። የጎንደርና የባህር ዳር ሁኔታ በተመለከተ ለቪኦኤ የተሰጡ አስተያየቶችን ነው በተከታታይ እያደመጥ ነው። መንግስትም፣ በተደጋጋሚ እንደምንለው፣ የሕብረተሰቡን ድጋፍ ተከትሎ የሕብረተሰቡን ይሁንታ ይዞ ለሕብረተሰቡ ከለላ በመሆን መከታ በመሆን ሁሉም ነገር ወደነበረበት እንዲመለስ የማድረግ ስራ እየሰራ ነው። በከተማ አስተዳደሩም ደረጃ በሰሜን ጎንደር ዞን ደረጃም ክልሉም እንደ ክልል ማለት ነው። እኒህ ደግሞ የአማራ መንግስታዊ መስተዳድር ቃል አቀባይ አቶ ንጉሱ ጥላሁን ናቸው። ሁሉም በዕለቱ አብይ ርዕስ ይቀርባሉ። ከአዲስ አበባ ዘጋቢዎቻችን ወቅታዊ ያሏቸውን ሪፖርቶች ልከውልናል። በአዲስ አበባ መጽሐፍ አዘዋሪዎች እንግልት ደረሰብን ይላሉ። በትግራይ የአሸንዳ በዓል እየተከበረ ነው። እነዚህ ደግሞ በሁለተኛው ግማሽ የሚቀርቡ ናቸው። ጤና ይስጥልን አድማጮች፣ እንደምን አምሽታችኋል? ተረኛ የፕሮግራም አስተናጋጆቻችሁን የአዲሱ አበበና አዳነች ፍስሐየንን አሁን ዜና እናሰማለን። የሰማያዊ ፓርቲ ብሔራዊ ምክር ቤት በስራ ላይ ላለው የፓርቲው ስራ አስፈጻሚ ኮሚቴ የትምምን ድምፅ እንደነፈገው ተገለጸ። የፓርቲው መርማሪ ኮሚሽን አስቸኳይ ጠቅላላ ጉባኤ ጠርቷል። መለስካቸው አመሃ ስለ ፓርቲው ውስጣዊ ውዝግብ ባጭሩ ዘግቦልናል። ሰማያዊ ፓርቲ ዛሬ ያሰራጨው አጭር የጽሁፍ መግለጫ እንደሚያመለክተው የፓርቲው ብሔራዊ ምክር ቤት ነሐሴ 8 ቀን 2008 ዓመተ ምህረት ባካሄደው መደበኛ ስብሰባ አሁን በስራ ላይ ለሚገኘው ሥራ አስፈጻሚ ኮሚቴ የመተማመኛ ድምፅ በመንፈግ ውሳኔ አሳልፈዋል። ምክር ቤቱ በዚህ አራተኛ ዓመት ስድስተኛው መደበኛ ስብሰባ የፓርቲውን ሥራ አስፈጻሚ ኮሚቴ የሥራ እንቅስቃሴ በተመለከተ በቀረበው አጀንዳ ላይም በሰፊው መወያየቱ በመግለጫው ተመልክተዋል። የምክር ቤቱ ውሳኔ የፓርቲውን መተዳደሪያ ደንብ በመጥቀስ የሥራ አስፈጻሚው ኮሚቴ የተሰጠውን ኃላፊነት በአግባቡ አልተወጣም ብሎ ካመነ የመተማመኛ ድምፅ ሊሰጥ ይችላል። ብሔራዊ ምክር ቤቱ መተማመኛ ድምፅ ከነፈገ በወዲትና ምርመራ ኮሚሽን በኩል አስቸኳይ ጠቅላላ ጉባኤ እንዲጠራ በማድረግ ችግሩ እንዲፈታ ያደርጋል በሚለው መሰረት የስራ አስፈጻሚ ኮሚቴውን የመተማመኛ ድምፅ በመንፈግ ምክር ቤቱ ውሳኔ አሳልፏል ይላል። በዚህ ውሳኔ መሰረትም የሰማያዊ ፓርቲ የኦዲትና ምርመራ ኮሚሽን ትናንት ባካሄደው መደበኛ ስብሰባ የፓርቲው አስቸኳይ ጠቅላላ ጉባኤ መስከረም 14 ቀን 2009 ዓ.ም እንዲደረግ መወሰኑን መግለጫው አስታውቋል። ከወራት በፊት ጀምሮ በፓርቲው ስነ ምግባር ኮሚቴ አማካኝነት ተላለፈ በተባለ ውሳኔ ምክንያት በስራ አስፈጻሚውና በዚህ ኮሚቴ መካከል አለመግባባት እንደተፈጠረና ውዝግብ እንደተከተለ ይታወቃል። በነገ ዕለት የሚመለከታቸውን የፓርቲ አመራር አባላት በማነጋገር ዝርዝሩን ለማቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። እንዳለው ዛሬ አላገኛቸውን ባለስልጣናት ነገ ሲያገኝ ዘገባ እንደሚልክልን ተስፋ እናደርጋለን። የኢትዮጵያ ያለው የዩናይትድ ስቴትስ ኤምባሲ ከተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት እንዲሁም ከዓለም አቀፍ የትምህርት ተቋም ጋር በመተባበር ቲች ሄር ማስተር ክላስ የተባለውን የሴት ተማሪዎች የሙያ ትምህርት ዝንባሌ እንዲሰፋ የሚያደርግ ተቋም እንዲመረቅ ያደርጋሉ ሲል ከኤምባሲው የወጣ ዘገባ ገልጧል። ተቋሙ የሚመረቀው አዲስ አበባ በሚገኘው ጎልደን ቱሌፕ ሆቴል ሲሆን ከመጪው ሰኞ እስከ አርብ ይዘልቃል። ይኸው ተቋም ወጣት ሴቶች ሳይንስ፣ ቴክኖሎጂ፣ መሐንዲስነትና ሂሳብ በመሳሰሉ የከፍተኛ ትምህርት እድሎች ላይ እንዲሰማሩ በማበረታታት ላይ የሚያተኩር ነው። የተባበሩት መንግስታት የስደተኞች አገልግሎት ኬንያ ያሉት የሶማሊ ስደተኞች በጸጥታ ባለሥልጣኖች በሚደርስባቸው ዛቻና ተጽዕኖ ምክንያት ከሀገሪቱ እየወጡ እንደሆነ ገልጸዋል። ከሶስት መቶ ሺህ በላይ የሚሆኑ ሶማሊያ ስደተኞች ዳዳብ በተባለው ከዓለም ትልቁ የስደተኞች ሰፈር ይኖራሉ። የኬንያ ባለሥልጣኖች ታዲያ ከብሔራዊ ጸጥታ ጋር በተያያዘ ችግር ሰፈሩን ለመዝጋት ዘተዋል። መሐመድ መሐድ ጉርሃን የተባሉ ዳዳብ የሚገኘው የተባበሩት መንግስታት የስደተኞች አገልግሎት ጽህፈት ቤት ሰራተኛ ቤተሰቦች ለሕይወታችን እንሰጋለን በማለት ወደ ሀገራቸው ለመመለስ እየተመዘገቡ ናቸው ብለዋል። የኡጋንዳ ተቃዋሚ መሪ ኪዛ ቢሴጄ በውጭ አገሮች የሚኖሩት የአገሪቱ ተወላጆች ኡጋንዳ ውስጥ ዲሞክራሲ እንዲኖር መግፋቱን እንዲቀጥሉበት ጥሪ አድርገዋል። በውጭ አገሮች ያሉት የኡጋንዳ ተወላጆች የአገሪቱን የመንግስትን በሚመለከት በሚያደረጉት ጥረትና በሀገር ውስጥ ሆነን መንግስትን ለመጋፈጥ በምናደርገው ትግል ያሉባቸው ሀገሮች መንግስታት ድጋፍ እንዲያገኙ መጣር ያለባቸው ይመስለኛል ሲሉ ቢሲጄ ለአሜሪካ ድምጽ ራዲዮ ተናግረዋል። ብሪታንያ ከሚገኘው ዳያስፖራ ጋር ለመነጋገር በሄዱበት ወቅት ነው በስልክ ለአሜሪካ ድምፅ ራዲዮ ይህንን የገለጡት። ከዚያ በኋላ ደግሞ ወደ ዩናይትድ ስቴትስ ይመጣሉ። በዩናይትድ ስቴትስ የሚደገፉ የሶሪያ ኩርዶች አማጽያን በኤፍሬትስ ወንዝ ምስራቃዊ ክፍል ወደሚገኘው አምባቸው እንደሚያፈገፍጉ ገልጸዋል። አማጽያኑ ይህን ያሉት የቱርክ ወታደራዊ ኃይልና አጋር ኃይሎቹ ድንበር ዘለል ጥቃት በጀመሩበት ማግስት ነው። ኩርዶቹ አማጽያን ሶሪያ ውስጥ በሚካሄደው ውጊያ ዋና ተባባሪዎቿ አድርጋ በምታያቸው ዩናይትድ ስቴትስ እና ከቱርክ ተገንጣይ ኩርዶች ጋር የሚተባበሩ አሸባሪዎች ናቸው በምትላቸው ቱርክ መካከል የውጥረት ምንጭ ሆነው ቆይተዋል። በዩናይትድ ስቴትስ የሚመራው የጥምረት ኃይል ቃል አቀባይ ኩርዶቹ አማጽያን ራካን ነጻ ለማውጣት በሚደረገው ጥረት ለመዘጋጀት ወደ ምስራቅ ተንቀሳቅሰዋል ብለዋል። ሆኖም ቱርክ ድንበር ዘለል ጥቃት ከመጀመሯ በፊት ባቀረበችው ጥያቄ መሰረት ሁሉም የሶሪያ ኩርዶች አማጽያን ወጥተው እንደሆነ ግልጽ አይደለም። በመጨረሻም የሶሪያ መንግስትና እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በጦርነት በደቀቀችው ሀገር እስከ 2014 ከ2014 እስከ 2015 በነበረው ጊዜ ውስጥ ከአቻምና እስካምና ባለው ጊዜ ማለት ነው። ኬሚካል መሳሪያዎች መድበው እንደነበር አንድ ምስጢራዊ ሰነድ ጠቁሟል። ኬሚካል መሳሪያን የሚያግደው የተባበሩት መንግስታትና በዓለም ደረጃ የኬሚካል መሳሪያን ጉዳይ የሚከታተለው ድርጅት ያካሄደው የአንድ ዓመት ጥናት የሶሪያ ወታደሮች ሁለት የመርዛማ ጋዝ ጥቃት ማካሄዳቸውን፣ እስላማዊ መንግስት ነኝ የሚለው ቡድን ደግሞ በአንድ ጥቃት ላይ ማስተር ጋዝ መጠቀሙን ይገልጣል። ዜናው አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አስተናጋጆቻችሁን ያዳኝ ተሳየና እኔም አዲሱ አበበነን የዓለም ዜናውን አደመጥን። አሁን የመጽሔቱ ትንታኔ የሚሰጥበት የመጽሔት ክፍል ደርሰናል። ቀዳሚው የዕለቱ አብይ ርዕስ ነው በዚህ በምዕራብ አማራ በፍኖተሰላም ተሰላም ከተማ ዛሬ በተፈጠረ ግጭትና የአንድ ሰው ቤት ለማቃጠል ሌሎች ሰዎች ሙከራ ባደረቡበት ወቅት ከባለቤቱ የተሰጠ ምላሽ የአንድ ሰው ሕይወት አጠፍቷል። የመንግስት ቃል አቀባይ ናቸው ይህን የገለጡት። ይህን የዕለቱን አብይ ርዕስ እያዘጋጀን ስለሆነ እንደደረሰን እናቀርባለን። የመጽሔቱ ትንታኔ ይቀጥላል። በተለያዩ ክልሎች ላለው ህዝባዊ እንቅስቃሴና ጥያቄ አፋጣኝ ምላሽ ካልተሰጠ አገሪቱ ወደ እርስ በርስ ግጭት ልታመራ ትችላለች ሲሉ የቀድሞ ፕሬዝደንት ዶክተር ነጋሶ ጊዳዳ ስጋታቸውን ገለጹ። የሰልፈኞቹን ጥያቄዎች ማድመጥና ሰብአዊና ዲሞክራሲያዊ መብቶችን በህገ መንግስቱ መሰረት ማክበር፣ ይህ እንዳይሆን እንቅፋት የሆኑ አዋጆችን መሰረዝ ቀዳሚው እርምጃ ሊሆን እንደሚችልም ጠቁመዋል። ዶክተር ነጋሶን ያነጋገረው እስክንድር ፍሬው ተከታዩን ቀጥሎ አጠናቅሯል። ከ1987 እስከ 1994 መጀመሪያ የኢትዮጵያ ፕሬዝዳንት ሆነው ያገለገሉት ዶክተር ነጋሶ ጊዳዳ ከወጣትነት ጀምሮ አብዛኛውን እድሜያቸውን በፖለቲካ ተሳትፎ ያሳለፉ ናቸው። ከኦሮሞ ነጻነት ግንባር እስካሁኑ ገዢ ፓርቲ ኢህአዴግ እስከ ያኔው አንድነት ፓርቲ በከፍተኛ አመራርነት አገልግለዋል። ያመኑበትን የመሰላቸውን፣ ከመናገር ወደ ኋላ የማይሉ ሁኔታዎች ካላስደሰቷቸውም የፓርቲ አባልነትን እስከ ማቆም ስልጣንን እስከ መልቀቅ የሚሄዱ እንደሆኑ በአደባባይ አሳይተዋል። ዛሬ የየትኛውም የፖለቲካ ፓርቲ አባል አይደሉም። በግላቸው ግን በአገራዊ ጉዳዮች ላይ ይናገራሉ፣ ይጽፋሉ። ከዚህ አንጻርም በኦሮሚያና በአማራ ክልሎች እየተካሄዱ ያሉ የተቃውሞ እንቅስቃሴዎችና ጥያቄዎች ምላሽ አለማግኘታቸው እንደሚያሳስባቸው እየገለጹ ነው። ዛሬ ለአሜሪካ ድምፅ ሲናገሩም ይህንኑ ስጋታቸውን አንጸባርቀዋል። ለጥያቄዎች አፋጣኝ ምላሽ ካልተሰጠ፣ ችግሩን በቶሎ እልባት ካላገኘ የከፋ ውጤት ሊያስከትል እንደሚችል የዶክተር ነጋሶ ስጋት ነው። እነዚህ ችግሮች ካልተፈቱ የኔ ፍራቻ ምንድን ነው? የቀጠለ ይሄድና ሌሎችን አካባቢዎችንም ደግሞ ሊስብ ይችላል። ይሄ ደግሞ ወዴት ሊሄድ ይችላል? ወደ እርስ በርስ ግጭትና በህዝቦች መካከል እንደገና ደግሞ በመንግስትና በተቃዋሚዎች መካከል ጦርነቶች ሊከሰቱ ይችላሉ ብዬ ነው የሚሰጋው። ይሄ ጦርነት አንዳንድ ሰዎች እንደሚሉት ሀገር ትበታተናለች የሚለው ሳይሆን አገርም ሳይትበታተን እንደ ሱዳን፣ እንደ ሶማሊያ፣ እንደ የመን፣ እንደ ሶሪያ የዚህ አይነት ግጭቶች ሊከሰቱ ይችላሉ የሚል ፍራቻ አለኝ። በጸጥታ ኃይሎች እየተወሰደ ያለው የኃይል እርምጃ እንደሚያሳስባቸው የተለያዩ የሰብአዊ መብት ድርጅቶችና አገራት ተናግረዋል። ይህንኑ ያንጸባረቁት የቀድሞው ፕሬዝዳንት፣ የኃይል እርምጃው አሉታዊ ውጤት እንደሚያስከትል ያስጠነቅቃሉ። በጣም የሚያሳዝን አሁን ለምሳሌ ባሌ ሮቤ ህዝብ ሰላማዊ ሰልፍ ወጥቶ ወታደሮች እንደዛ ቁሞ ፊት ለፊት ተኩሰው አንዱ ልጅ ተዘርሮ ሲታይ ወይም ደግሞ ጎንደር ቅዳሜ ዕለት እንደዛው መንገድ ላይ የሚሄድ ወጣት ሲገደል አሁን ከደንብ ዶሎ አንድ ወሬ የሰማሁት አርብ ማታ ሶስት ልጆች ቁጭ ብለዋል። አስራአምስት አስራ ስድስት ልጅ ወታደር ነው፣ እዛ አካባቢውን የሚቆጣጠረው እና ወታደሮችን ሲያዩ ይሻሻል፣ አንዱ ሲሸሽ ይተኮስበትና ይገደላል። አርብ ማታ። እነዚህን አይነት ሁኔታዎች ስታይ የሰው ነፍስ የሰው ዋጋ ምንድን ነው በዚህ ሀገር? እንደዚህ የሚሆን ከሆነ ያመጣል። እነዚህ ነገሮች ከተባባሱ ካልተፈቱ ቅድም ወዳልኩት ችግሮች መባባስ ይሄድና ወይ በአንድ በኩል በህዝቦች መካከል ያለመግባባትና ግጭቶች ሊኖሩ ይችላሉ፣ ወይም ደግሞ በመንግስትና በተቃዋሚዎች መካከል የጠነከረ ግጭት ሊከሰት ይችላል የሚል ፍራቻ አለኝ። ሰላማዊ ሰልፎቹ ሰላማዊ እንዳልሆኑ በተደጋጋሚ የገለጸው የኢትዮጵያ መንግስት የጸጥታ ኃይሎቹ የተጋፈጡትም ከታጠቁ ተሳታፊዎች ጋር ጭምር እንደሆነ ይናገራል። ኃላፊነታቸውን እየተወጡ ያሉትም ራሳቸውን ለአደጋ በማጋለጥ ጭምር እንደሆነ ያስረዳል። የጸጥታ ኃይሎቹ ከመጠን ያለፈ ኃይል እንደሚጠቀሙ የገለጹት ዶክተር ነጋሶ ግን ሰልፎቹ ሰፊ የህዝብ ብሶት መኖሩን እንደሚያሳዩ ተናግረዋል። የአሁኑ የኢትዮጵያ ህገ መንግስት ነሐሴ 15 1987 የጸደቀው በዶክተር ነጋሶ የፕሬዝዳንትነት ዘመንና ፊርማ ነው። የወቅቱ ተቃውሞ አንዱ ምክንያትም መንግስት ይህንን ህገ መንግስት አለማክበሩ እንደሆነ የዚያን ጊዜው ፕሬዝዳንት ያምናሉ። ሰብአዊና ዲሞክራሲያዊ መብቶችን ማክበር፣ የፖለቲካ ፓርቲዎችና የሲቪክ ማህበራትን በነፃነት እንዲንቀሳቀሱ ምህዳሩን ማስፋትና የመሳሰሉት ህገ መንግስቱን በትክክል ተግባራዊ በማድረግ የሚመለሱ መሆናቸውና ያስረዱት። ይህ ደግሞ ለዚህ እንቅፋት የሆኑትንና ከ1997 በኋላ የወጡትን አዋጆች በመሰረዝ ሊጀምር እንደሚችል አብራር ተዋል ተግባራዊ የማድረጉ ጉዳይ ይመስለኛል። እሱ በአስቸኳይ ሊደረግ ይችላል። ለምሳሌ የሚዲያ ጉዳይ ፓርቲዎች እንቅስቃሴ፣ የሲቪክ ማህበራት ነጻነት። የሲቪክ ማህበራት እንደምታውቀው የግድ አንዱን ፓርቲ ደግፎ አይደለም፣ የህዝብ እንደ ውክልና የፓርቲዎች ህግ አምስቱ በ ዘጠና ሰባት ዓመተ ምህረት በኋላ የታወጁ አዋጆች አሉ። አምስቱ ማለት ለምሳሌ የጸረ ሽብር አዋጁ አዋጅ፣ የፓርቲዎች አዋጅ፣ የሲቪክ ማህበራት አዋጅ፣ የሚዲያም አዋጅ፣ እነዚህ የመሳሰሉት ናቸው። እነዚህ ቢታዩ የግድ ህገ መንግስቱን መጣስ አይደለም። አዋጆቹ ግን ህገ መንግስቱን ይጻረራሉ። በርሰው እምነት በእኔ እምነት የሚጻረሩበት ሁኔታዎች አሉ እና እነዚህ ቶሎ መታየት ያለባቸው አንዱ የሚመጣው አመት ፓርላማ ሲከፈት ወዲያው ቶሎ መታየት ያለባቸው ጉዳይ ነው ብዬ ነው የምገምተው። የዲሞክራሲ ጥያቄ ነው ዋናው ነገር የዲሞክራሲ ጥያቄ የፌዴራሊዝም ተግባራዊ ሆኗል ወይ የሰብአዊ መብት ተግባራዊ ጥበቃ ተግባራዊ ሆነዋል ወይ ዲሞክራሲያዊ መብቶች ተግባራዊ ሆነዋል ወይ የሚለውን ካየን እነዚህ በነዛ ህጎች እየታቀፉ ናቸው ገዢው ፓርቲ ኢህአዴግ ና መንግስት የህዝብን ጥያቄዎች ለመመለስ መዘጋጀታቸውን የገለጹበትን ሁኔታ እንዴት ያዩታል በዚህ ወቅት የአገሪቱ ፕሬዝዳንት ሚና ምንድን ነው? ለእነዚህና ለሌሎችም ጥያቄዎች ዶክተር ነጋሶ የሰጡትን ምላሽ በክፍል ሁለት ይዤ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች ቃለ መጠይቁ አላበቃም፣ ወደ ኋላ ይቀጥላል። አድማጮቻችን ወደ ቀጣዩ ዘገባ እናልፋለን። በትላንቱ እለት ቬጋስ የሚገኙ ኢትዮጵያውያን በአሁኑ ወቅት ኢትዮጵያ ውስጥ የሚደረገውን እነሱ እንደሚሉት የሰብአዊ መብት ጥሰት፣ ግድያ እንዲቆም ለአካባቢው መንግስትና ባለስልጣናት ለማሳሰብ ሰላማዊ ሰልፍ አድርገው ነበረ። በሰዓት እጥረት ምክንያት መፈክሩን ብቻ አሰምተን ለዛሬ በሄደር ይዘኑ ነበርና ከሰልፈኞቹ መካከል አንዳንዶቹን በስልክ አግኝቻቸው ነበረ እነሆ አግኝቶ አደሰ ባላለሁ። ኢትዮጵያ ነጻ ፕሬስ አባላቶች አክሊሉ፣ እዛ ከተያዘው መፈክር አንዳንዶቹን ማንበብ ይቻላል? ወገኖቻችን ደም መፍሰስ ሲቆም፣ ኢናፍ ኢዝ ኢናፍ፣ ቲፒኤልኤፍ መስገው፣ ድል የህዝብ ነው፣ ኢትዮጵያ ዋን ካንትሪ ዋን ፒፕል። በቃ እነዚህ የመሳሰሉ አሉ። ለማን ነው አቤት የምትሉት አክሊሉ? ትልቁ የወያኔ ረዳት የአሜሪካ መንግስት ነው። እኛም ደግሞ ታክስ ፔሮች ነን። እኛ የምንከፍለውም ታክስ ጭምር ነው ህዝባችንን ለመጨፍጨፍ እየተጠቀሙበት ያለው ይሄ ነገር መቆም አለበት። ወያኔን የሚደግፈው የአሜሪካ መንግስት ድጋፍ አሁን ያቁም ነው እየተደረገ ያለው ድጋፍ ህዝብ እያስጨፈጨፈ ነው በሚሊዮን ዶላር በአመት ከአሜሪካን መንግስት ነው የሚገኘው ለልማት ከመዋል ይልቅ ጦር መሳሪያ ነው የሚገዛበት ኢትዮጵያ ውስጥ ጉርሻ የተሸጠበት ዘመን እኮ ይሄ ዘመን ነው ከሆቴል ልቅምቃሚ በጉርሻ የተሸጠበት ዘመን ነው ይሄ ነገር መቆም አለበት ይህም ማቆም የምንችለው ደግሞ ይህንን ስርዓት የሚደግፉ ኃይሎች በሙሉ ድጋፋቸውን ሲያቆሙ እኛ ስለ ነጻነታችን የምንታገለው ሰዎች ደግሞ ጉልበት ይኖረናል ማለት ነው ስሜ ንጉሴ ርቂቱ ይባላል። የላስ ቬገስ የኦሮሞ ኮሚኒቲ ፕሬዚዳንት ነኝ። ኢትዮጵያ መንግስት ስላለፉት ሀያ አምስት አመታት ህዝባችንን ሲያባላ ሲያጣላ አንዱን ከአንዱ ሲያራርቅ ያንን ሚኒስ ጠቅሞ ሀያ አምስቱን በሙሉ ህዝቡን ሲጨፈጨፍ ሲገድል ቆይተዋል። የኦሮሞን ህዝብ ከመሬቱ ላይ አፈናቅለው ንብረቱን እየዘረፈ ነበረ ያንን መፈናቀል መዘረፍን እምቢ ያሉትን ደግሞ እያሰረ እየጨፈጨፈ ኖሯል። ያንን ነው የዛሬ አስር ወር የኢትዮጵያ ተማሪዎች እጃቸውን ወደ ላይ አድርገው ወደ ስትሪት የወሰዱት በባዶ እጃቸው። መልሳቸውንም ከመስጠት ይልቅ የኢትዮጵያ መንግስት ብዙ ተማሪዎችን ብዙ ገበሬዎችን፣ ሰራተኞችን ሰላማዊ ሰልፍ የነበሩ ሰዎች በጥይት ረፈረፋቸው። በሺ የሚቆጠሩ ታስሯል፣ በሺ የሚቆጠሩ ተፈናቅሏል፣ በሺ የሚቆጠሩ እንደውም ሀገራቸውን ለቀው የአሳ እራት ሆነዋል። ይህም ብቻም ሳይሆን በዛም ኦሮሚያ ቤት የተጀመረው ነገር ተጋግለው አሁን ወደ አማራ ክልል ደርሶ ጎንደር ላይ እና ባህርዳር ላይ የሆነ ነገር በጣም የሚያሳዝን እና ማንኛውም ሰው መገደል የለበትም የሚለውን አንድ ላይ ቆሞ በጋራ የምንቃወመው ነገር ነው። ይህን ነው እንግዲህ የምንቃወመው። መስፍን ይባላለሁ። ነዋሪነት ላስቬጋስ ኔቫዳ ነው። ከፍተኛ የሆነ ኢትዮጵያኖች በወገኖቻችን ላይ የሚደርሰውን ጭፍጨፋ በመቃወም ትልቅ ሰልፍ እያደረግን እንገኛለን። ኦሮሚያ፣ እንዲሁም በአማራ ክልል በባህር ዳር በጎንደር የተደረገውን ጭፍጨፋ በመቃወም ሕዝቡ ቁጣውን እየገለጸ ይገኛል። ቁጥሩን ለመግለጽ ትንሽ ይቸገራለሁ፣ ምን ያህል ሰው እንዳለ ግን፣ በጣም ብዙ ሰው በቬጋስ ለመጀመሪያ ጊዜ ማለት ይቻላል ይህን ያህል ቁጥር ያለው ኢትዮጵያ ወጥቶ ተቃውሞውን ሲገልጽ፣ ይህን ያህል ቁጥር አይተናናቅም። ከኦሮሚያ ከአማራ፣ ከኢትዮጵያ ኦርቶዶክስ፣ ከፕሮቴስታንት፣ ከተለያየ የእምነት ተቋም የግል ንግድ ላይ የተሰማሩ ሰዎችም አሉ። ስሜ ህይወት እንዴ ይባላለው የኢትዮጵያ ኮሚኒቲ በላስ ቬጋስ የቦርድ አባል ነኝ። ዛሬ እዚህ ሁላችንም የተገኘነው በሀገራችን ላይ በሚካሄደው ትልቅ የሆነ የነፍስ ማጥፋ ተቃውመን የወገኖቻችን የሚሰጥሰው ደም የኛም ደም ነው ብለን እሱን በመቃወም እነሱን ሰፖርት ለማድረግ ነው የወጣ ነው። ለአሜሪካ መንግስት ለላስ ቬጋስ ላሉትኝ የመንግስት አካላት ድምጻችንን ለማሰማት እየጮሆን እንገኛለን። ወጣት ሚካኤል እባላለሁ። መኖረው የላስ ቬጋስ ከተማ ነዋሪ ነኝ። ኢትዮጵያ የምትባለው ሀገራችን ላይ ስልጣን ላይ የተቀመጠው የህዝባዊ ሀርነት የትግራይ ነጻ አውጪ መንግስት የማፊያ ቡድን በህዝባችን ላይ በዜጎቻችን ላይ የሚያደርገውን ኢሰብአዊ ድርጊት ለማውገዝ ነው። በኦሮሚያ፣ በአማራ፣ በመላው ሀገሪቱ ላይ የሚያደርገውን የዜጎችን ጭፍጨፋ፣ የስልጣን የበላይነት ዜጎች እንደ ሁለተኛና እንደ ሶስተኛ ዜጋ እንዲቆጠሩ ስላደረገ ይሄን በመቃወም ነው የወጣ ነው ማለት ነው። ዮእሳ ሳአንዴጅም ዮዲስ እባላለሁ ቬጋስ ነዋሪ ነኝ። በሀገራችን ላይ ያለውን በጣም የሚያሳዝነውን ነገር ለመግለጽ ነው። ወያኔ መንግስት ነፍሰ ገዳይ ነው። በሀገራችን ላይ ፍትህ የለም። በአሁኑ ሰዓት በኦሮሞ ወንድሞቻችን በሁሉም ሀገር ያሉት በሙሉ በመገደል ላይ ስላሉ ይሄንን ነገር ይሄ ግድያ ይቁም ነው። ይሄን ግድያ ለማስቆም ነው የመጣ ነው። እዚህ በጀስትስ ኦፊስ እዚህ ወተናል። ሁሉም ህብረተሰብ አብሮ ነው። የኢትዮጵያ መንግስት ግፍን እየፈጸመብን ህጻናቶችን እየገደለ ባለበት ሰዓት ፍትህ ፍለጋ ነው። ፍትህ የራበው ህዝብ ነው ይሄ። አሁን ደግሞ ወደ መጨረሻው የመጽሔት ርዕስ እናልፋለን። የቡሩንዲ ፖሊሶች ስም አጉዳፊ የሆኑ ጸረ መንግስት መግለጫዎችን በማህበረሰባዊ ሚዲያ አሰራጭተዋል ብለው ስምንት ሰዎችን ባለፈው ቅዳሜ አስረዋል። እንዲህ ያለው ድርጊት በቡሩንዲ ብቻ የተወሰነ አይደለም። አፍሪካ ውስጥ በተለይ በምርጫ ወይም በተቃውሞ እንቅስቃሴ ወቅት ማህበረሰባዊ ሚዲያን ለመዝጋት ወይም ለመቆጣጠር የሚሞክሩ ሀገሮች ቁጥር እየበረከተ መጥቷል። ዘጋቢያችን ጅል ክሬግ ከናይሮቢ ተከታዩን ዘገባ አስተላልፋለች። ቆንጅታ እየታቀርበዋለች። ሀሳብን የመግለጽ ነጻነት እንዲከበር የሚሟገተው አርቲክል 19 የተባለው ድርጅት የምስራቅ አፍሪቃ ዲሬክተር ሄንሪ ማይና የአፍሪካ መንግስታት የተቃውሞ ድምፅ መስማት ደስ አይላቸውም ይላሉ። ሶ ዋን ቢግ ቻለንጅ ኖት ፉሊ ኢንኮፐሬቲንግ አንዱ ከባድ ችግር ያ ነው። ሰዎች ብሔራዊ ጸጥታን ሊንዱ ወይም የሕዝብ ጥቅምን ሊጎዱ የተነሱ ተደርገው ሳይታዩ ሊከራከሩ፣ የተለየ አመለካከት ሊያራምዱ እንዲችሉ የዴሞክራሲ መርሆችን ሙሉ በሙሉ ተግባራዊ አይደረጉም። ለፕሬስ ነጻነት ቁጥጥር እንግዳ ባልሆነችው በኢትዮጵያም ባለስልጣናቱ በኦሮሚያ ክልል የተቀሰቀሰውን ተቃውሞ ተከትሎ በመጋቢት ወር በክልሉ ማህበራዊ መገናኛውን በተደጋጋሚ ሲዘጉት ቆይተዋል። በሐምሌ ወርም እንዲሁ የዩኒቨርሲቲ መግቢያ ፈተና ተሰርቆ በኢንተርኔት መለቀቁን ተከትሎ ተዘግቶ እንደነበረ የሚታወስ ነው። ዚምባብዌንም ብንወስድ መንግስት ፕሬዚደንቱን መዝለፍ አይቻልም ብሎ በ2002 በደነገገው ህግ ያን እየጠቀሰ በድረገጽ ሀሳባቸውን የሚገልጹ ሰዎችን ያስራል። አንጎላ አዲሱን የሚዲያ ህግ ለማስከበር በገዢው ፓርቲ የሚመራ የማህበራዊ መገናኛ ቁጥጥር አካል አቋቁማለች። ማሊ ደግሞ በዚሁ በነሐሴ ወር አንድ ተወዳጅ የራዲዮ ጋዜጠኛ መታሰሩን ተከትሎ በተነሳውና በዘገባዎች መሰረት ብዙ ሰዎች ከተገደሉበት ህዝባዊ ተቃውሞ በኋላ የዋና ከተማዋን የባማኮን የማህበራዊ መገናኛ ዘግታዋለች። እነዚህ ጥቂቶቹ ምሳሌዎች ሲሆኑ ሌሎችም ሀገሮች ከዚህ ሰወር ያለ እርምጃ እየወሰዱ ሳይሆኑ እንዳልቀሩ የአርቲክል 19 ድርጅት የምስራቅ አፍሪካው ስራ አስኪያጅ ማይና ገልጸዋል። ኬንያ የተጠቀመችበት ኢንተርኔትን ዝግ የማድረግ መንገድ መኖሩንም ማወቅ ያስፈልጋል። በ2013 በምርጫው ወቅት ወይም ደግሞ በጋሬሳዊ አሸባሪዎች ጥቃት ወቅት ኢንተርኔት ዝግ ብሎ እንደነበር እናስታውሳለን። ይህኛው ሙሉ በሙሉ እንደ መዝጋት ባይከፋም ለየት ያለ የማደናቀፊያ መንገድ ነው። ዩጋንዳን ስንመለከት ደግሞ በየካቲት ወር በተካሄደው ምርጫ ወቅትና ፕሬዚደንቱ ዮዌሪ ሙሴቪኒ ቃለ መሐላ ሲፈጽሙ ማህበራዊ መገናኛዎችን ዘግታ የነበረ ሲሆን ሰው ግን ቪፒኤን በሚባለው የግል ሶፍትዌር አማካኝነት የሚፈልገውን ማድረጉ አልቀረም። ጃን እምባኩ ዋሽንግተን በሚገኘው ብሩኪንግስ ተቋም አንጋፋ አባል ናቸው። ማህበራዊ መገናኛ መዝጋት መዘዝ ይኖረዋል ይላሉ። መንግስታት ህዝቡ ተከፍቶ በሁከት መንገድ ወደ መጠቀም እንዳያመራ ድምፁን እንዲያሰማ እድል መስጠት አለባቸው። መንግስታት በብሔራዊ ጸጥታ ህጎቻቸው አማካኝነት የሰዎችን የኢንተርኔት ግንኙነቶችና ተንቀሳቃሽ መገናኛዎችን ይሰልላሉ ተብሎ እንደሚታመን ጆን ምባኩ ይናገራሉ። ሁሉም ሳይሆኑ አንዳንዶቹ በጸረ ሽብር ህጎቻቸው ዜጎችን ይሰልላሉ፣ መረጃ ይሰበስባሉ። ይሄ ደግሞ ሽብርተኝነትን ለመዋጋት የሚጠቅማቸው ሆኖ ሳይሆን ህዝቡን ለመቆጣጠርና ስልጣን ላይ ለመቆየት ስለሚረዳቸው ነው። ጽህፈት ቤቱ ለንደን የሆነው ቻታም ሃውስ የአፍሪካ ተመራማሪ አዶ ጆይ አንያም አዱም ህዝብ በኢንተርኔት አማካይነት የሚያሰማውን የተቃውሞ ድምጽ ለማፈን መሞከር ላይሰራ እንደሚችል ነው የሚናገሩት። ስለምን ቴክኖሎጂውና ማህበራዊ መገናኛው በየጊዜው እየተሻሻለ ስለሆነ ሰው በዚህ ጋር ሲዘጉበት በሌላ መንገድ የሚነጋገርበት ማግኘቱ አይቀርምና ብለዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከምሽቱ ሶስት ሰዓት ከ26 ደቂቃ ነው። ወደለም መድረሻ ደነች። አሁን ትንሽ የመዝናኛ ጊዜ ያስፈልገናል። ይሄ ድምፃዊ እንዳይረሳ ማን ነው ወይ? ጥላሁን ጥላሁን ንጋብስ ነው። መልካም ምሽት አድማጮች። ከዛ ወደሚቀጥለው ዝግጅት እናልፋለን። በነገራችን ላይ የዕለቱ አብይ ርዕስም እየተዘጋጀ እየተሰናዳ ነው። እንደደረሰ እናቀርባለን። መልካም ምሽት አድማጮች ፕሮግራማችን ይቀጥላል። እንዳልኩት በመሰናዳት ላይ ያሉ ዝግጅቶች እንደደረሱ ይቀርባሉ። ዛሬ ዕለቱ ሐሙስ ነው። የባህል መድረክ ተረኛ ቅንብር ነው። ወደዛ እናልፋለን። የአሸንዳ በዓል በመቀለና በተንቤን በልዩ ድምቀት ተከብሯል። የተንቤን እና የዋግ ህምራ ልጃገረዶች በዓሉን በጋራ ማክበራቸውም ታውቋል። የአሸንዳ በዓል ዩኔስኮ ለመመዝገብ የሚያስችለው መመዘኛ ማሟላቱንም ሰሞኑን በመቐለ በተካሄደው ውይይት ተገልጿል። ዘንድሮ የበዓሉ አከባበር አገር አቀፍ መልክ እንዲኖረው መደረጉንም ተዘግቧል። ግርማይ ገብሩ ያቀርበዋል። አድማጮቻችን እንግዲህ እንደሚታወቀው ትግራይ ክልል ውስጥ በተለይ አሸንዳ የሚል በተለይ ልጃገረዶች የሚጫወቱት ባህላዊ ጨዋታ አለ። በሌሎች አካባቢዎችም ሌላ ስያሜ ተሰጥቶት በዓሉ እንደሚከበር እናውቃለን። ኋላ መጣበታለሁኝ። አሸንዳን በሚመለከት ስላነሳሱ እንዲገልጹልኝ አባታችን ሊቀ ሊቃውንት ያሬድ ካሳ ስለዚህ የሚሉት ነገር እስኪ ልስማ። እሺ፣ በጣም ጥሩ ነው። ማንኛውም ባህላዊ ነገር ሁሉ መሰረት አለው። በተለይ በዓላትን ተንተርሶ የሚደረጉ ባህሎች መሰረታቸው ሃይማኖት ነው። ስለዚህ የአሸንዳ በዓል መሰረታዊ ይዞታው ሃይማኖታዊ ነው። ይሄ በዓል የሚከበረው ነሐሴ 16 ቀን ነው። ነሐሴ 16 ቀን ደግሞ እመቤታችን ቅድስት ድንግል ማርያም ከዚህኛው ዓለም ወደዚያኛው ዓለም ያረገችበት ወይም የተዘዋወረችበት ቀን ነው። በዓለ ፍልሰታ ተብሎ ይነገራል። ፍልሰታ ማለት መዛወር ማለት ነው። ፍልሰታ እርገታ ተብሎ ይነገር ይችላል። ቅድስት ድንግል ማርያም ሁላችን እንደምናውቀው የመድኃኒታችን የጌታችን የኢየሱስ ክርስቶስ እናት ናት። እናቱ እንድትሆን ስለመረጣት ምንም እንኳ የአምላክ እናት ብትሆነም የአዳም ልጅ ናትና እንደ አዳም ልጅ ሁሉ መሞት ስለነበረባት እንደ ማንኛውም የአዳም ልጅ ከዚህ ዓለም በሞት ተለይታለች። ከተለየች በኋላ ግን በሶስተኛው ቀን እንደ ልዩ እንደ ኢየሱስ ክርስቶስ ከሙታን ተለይታ ከመቃብር ተነሳ ወደ ሰማይ አርጋለች። በምታርግበት ጊዜ ግን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማይታት፣ ደናግል፣ ቅዱሳት አንስት በፊት በኋላ በቀኝ በግራ አጅበው በዝማሬና በእልልታ በማህሌትና በደስታ እንዳሳረጓት የቤተክርስቲያን ታሪክ ይናገራል። በተለይም ደናግል ቅዱሳት አንስት የምንበቃብሽ ክብራችን ችን የሰጠን እግዚአብሔር ይመስገን እያሉ እያመሰገኑ እንዳሳረጓት አሁንም ቤተክርስቲያን ታሪክ ይናገራል። በተለይ በዓሉ የደናግል የሴቶች በዓል ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ባለችበት ሁሉ በዓሉ ይከበራል። በተለይ ሸንዳ ጣጥቆ ይሄን ጫወታው ግን የሴቶች ነው። ለምንድን ነው እሱ የሆነው? ቅድስት ድንግል ማርያም እንደምናውቀው በጸጥታዋ ሴት ናት። በተለይ ደግሞ ሴቶች ደግሞ ያከብሯታል። ስለዚህ ነው መጽሐፍት ሁሉ ምኩን ለደናግል ቅድስት ድንግል ማርያም የደናግል መመኪያ ናት። የደናግል ክብር ናት። ቀድሞ ወንዶች ሴቶች ይመኩባቸው ነበር። በእናንተ ምክንያት ሞት መጣ፣ በእናንተ ምክንያት ከምዝረብ እስከ ገነት ወጣን፣ በእናንተ ምክንያት ስተተደረገ ተደረገ፣ በሔዋን ባጠፋችሁ ተብሎ ይነገር ነበር፣ ይመኩባቸው ነበር። ጌታችን ኢየሱስ ክርስቶስ ቅድስት ድንግል ማርያም ከተወለደ ወዲህ እንደገና ደግሞ ሴቶች ደግሞ በበኩላቸው በሔዋን ምክንያቱ እናንተ እንደምትኑት ሞት የሚመጣ አሁንም በቅድስት ድንግል ማርያም ከእኛ በተወለደችው የእኛ ወገን መሆነች በቅድስት ድንግል ማርያም ድኅነታችን ተመልሷል። በሔዋን ምክንያት ከምድረርሱ ወጣን ብትሉም በቅድስት ድንግል ማርያም እንደገና ወደ ምድረርስ ወደ ገነት ተመልሰን ወይም ተመልሳችሁ የምትገሆ ናችኋል ብለው ደግሞ የሚመኩባት ስለሆነ አፋቸውን ሞልተው ስለዚህ ነው አብዛኛው በሴቶች በዓሉ የሚከበረውና መሰረታዊ አመጣጡ የቅድስት ድንግል ማርያም በዓል በመሆኑ ነው። ይሄ አሸንዳ የሚታጠቁት ቀደም ብሎ ታሪክ እንደሚነግረን የወርቅ ዛፍ ዛፎ ነበር ታጥቀው የሚያሸዋሸው ይባላል። ወርቅ ዛፍ ዛፎ ግን ሁሉም ያገኘው አይደለም። በተለይ በቤተ መንግስት አካባቢ እንደዚህ እንደዚህ በጣም ያላቸው ካልሆነ በቀር ሁሉ ሊያገኘው አይችልም። ከጊዜ በኋላ ግን ይሄ እየቀረ፣ ሁሉ የአሸንዳው ለትጥቅ የሚመች ሰፋ ያለ ቅጠል እሱን ተደረገ። ከጊዜ በኋላ እንደገና ነው ወደ ቅጠሉ ተመልሷል። እና አሁን እንደተባለው ማንኛውም በምናከብርበት ጊዜ መሰረታዊ ነገሩ ማወቁና መነሳቱ ታሪኩ የአማረ ይሆናል። መነሻ ሲኖረው ነው ማንኛውም ታሪክ ትክክለኛ መሆን ያለበት። ምንጭ የሌለው ነገር ግን እንደዚህ ከየት እንደመጣ የማይታወቅ ከሆነ የቆየ አስቸጋሪ ስለሚሆን ምንጩ የግድ መታወቁ ጥሩ ነገር ነው እና በመጠኑ ይመስላል ማለት ነው። የአሸንዳ በዓል እንግዲህ በኢትዮጵያ ውስጥ በተለያዩ አካባቢዎች የተለያየ አይነት ስያሜና አከባበር አለው። በተለይ ትግራይ አካባቢ ውስጥ መቀሌና ተንቤን አካባቢ እስከ አንድ ሳምንት የሚቆይ የአሸንዳ ሳምንት መከበር ጀምሯል። ሰቆጣ አካባቢም እንደዛ ሻዴ የሚል ስያሜ ይዞ እዛ አካባቢም የሻዴ ሳምንት እየተባለም እየተከበረ ነው ያለው። ስለዚህ የሚሉት ነገር ይኖራል አባታችን አዎ፣ እንግዲህ የስያሜ አጠራር እንደ የሀገሩ ሊቀያየር ይችላል። በተለይ ዋግና ትግራይ ከመሰረቱ አያያዛቸው አንድ ነው። የሰሜኑ አካባቢ በትግራይ በርትቶ ወይም ደግሞ ጎልቶ ይታይ እንጂ በራያም እስከ ላስታ ሁሉ ይደረጋል። አሁንም አለ፣ በላስታ ሁሉ አለ። በተለይ ከደሴ ወደ ያለሁ የስሜን ወሎ የሚባለው ሁሉ ይታወቃል። እንደ ትግራይ ባይጎላም ሻደ የሚለው ቋንቋ ከአገውኛ የቋንቋ ነገር ነው ትርጓሜ ውስጥ ነው አሸንዳ የሚለው ነገር ነው። ሻሻሻ በትግራይ ቢሆን ትንሽ ይለያያል። ትምነ እንደርታ ይዞ ይሄ ከአስራ ስድስት ይጀምራል። በአኩስም ደግሞ ከነሐሴ ሀያ አራት ነው የሚጀምረው። ዓይን ዋሪ ነው የሚባለው። ሰምተን እንደሆነ አንድ ህጻን የተሸክሙ እርስ በርሳቸው በላይ ተሻካክመው ህፃኗ ከአንድ ስላ ተሸክምና ከትከሻ ኋላ ወይም ደግሞ ማጅራቱ ላይ ቁመ እንደዚህ አይነት ዘፍኑ ነበር። አክሱም ደግሞ እዚያ ነው ያየሁት። ከሀያ አራት ነው ጀምሩ እነስ እነገና ደግሞ እንደየ ሀገሩ ይለያያል። አባታችን ሊቀሊቃውንት ያሬድ ካሳ ስለ አሸንዳ ወይም ደግሞ ሻደይ ባህላዊ በዓል አከባበርና አነሳሱን በሚመለከት እየገለጹልንና በጣም እናመሰግናለን። በጣም ጥሩ ነው። እኔም አመሰግናለሁኝ። በዓሉ ተቀደሰ የከበረ በዓል ያደርግልን። ክረምቱ ደግሞ ለጋስ ክረምት ያደርግልን እግዚአብሔር። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። አሉላን የተካው ግርማዬ እናመሰግናለን። እንግዳውንም ሊቀሊቃውንትንም ከልብ እናመሰግናለን። እስክንድር በገባው ቃል መሰረት ተከታዩን ከቀድሞ ፕሬዚዳንት ዶክተር ነጋሶ ጋር ያደረገውን ውይይት ይቀጥላል። እንደተገለጠው መጀመሪያ ላይ በተለያዩ ክልሎች ያሉ ህዝባዊ እንቅስቃሴና ግጭቶች አፋጣኝ ምላሽ ካልተሰጣቸው አገሪቱን ወደ እርስ በርስ ግጭት ሊያመሩ ይችላሉ ብለው አስጠንቅቀዋል። ያን በተመለከተ እስክንድር ይቀጥላል። ቀጥል እስክንድር። የቀድሞው የኢትዮጵያ ፕሬዝዳንት ዶክተር ነጋሶ ጊዳዳ እንደጠቆሙት በአሁኑ ጊዜ ያለው የተቃውሞ እንቅስቃሴ ሰፋ ያሉ ችግሮች ምልክት ነው። በዚህም መሰረት እርሳቸው እንዳብራሩት በግንቦት 2007 ምርጫ ተካሂዶ ዓመት ሳይሞላው ሰፊ የተቃውሞ እንቅስቃሴ መነሳቱ በምርጫው አካሄድ ላይ ጥያቄ ያስነሳል። በኦሮሚያው የተቃውሞ እንቅስቃሴ ወጣቶችና እርሶ አደሮች በስፋት መሳተፋቸውም ጥያቄያቸውና ችግራቸው ምን እንደሆነ መመርመርን የግድ ይላል ብለዋል። የአሁኑ የተቃውሞ እንቅስቃሴ ያልተመለሱ የማንነት ጥያቄዎች እንዳሉ ማመልከቱንም አብራርተዋል። የማንነት ጥያቄዎች ጎልተው የወጡበት ነው። የኮንሶ አለ የቅማንት አለ የወልቃይት ጠቀደ ጉዳይ አለ። የኦሮሚያም በአንድ በኩል የማንነት ጥያቄ ነው እና እነዚህ ጥያቄዎች ወይም ደግሞ ጉዳዮች የብሄር ጥያቄ ያልተፈቱ የብሄር ጥያቄዎች እንዳሉ በህገ መንግስቱ መሰረት ያልተፈቱ ጥያቄዎች እንዳሉ የሚያመለክት ይመስለኛል። የቀድሞ ፕሬዝዳንት አክለው እንዳሉት በህገ መንግስቱ ላይ አገራዊ መግባባት አለመፈጠሩም በዚህ ወቅት መታየት ያለበት ጉዳይ ነው። እስካሁን ድረስ ጭቅጭቆች ያሉባቸው አንቀጾች አሉ። አሁን ለምሳሌ ስለ አንቀጽ 39፣ ስለ ባንዲራ፣ ስለ ፌዴራል ስርዓት የመሳሰሉ ጥያቄዎች የሚነሱባቸው እና ጭቅጭቆች የቀጠሉባቸው እንትኖች አንቀጾች አሉ። እነዚህም አንዱ ምክንያት ታይቶ እንደገና ህገ መንግስቱ ታይቶ ሰፊ ተሳትፎ እና ውይይት ተካሄዱበት ለምንድን ነው የማናሻሻ የሚለውን ጥያቄ የሚያስነሱ በተቃዋሚ ሰልፈኞች እየተነሱ ያሉ ጥያቄዎችን ለመመለስ የአጭርና የረጅም ጊዜ እርምጃዎች እንደሚያስፈልጉም ዶክተር ነጋሶ አብራርተዋል። በአጭር ጊዜ ሰብአዊና ዲሞክራሲያዊ መብቶችን የተመለከተውን ጨምሮ በህገ መንግስቱ የሰፈሩትን ድንጋጌዎች ማክበር፣ በረጅም ጊዜ ማለትም በጥቂት ዓመታት ውስጥ ደግሞ ህገ መንግስቱን አገራዊ መግባባት የተፈጠረበት አድርጎ ማሻሻል እንደሚያስፈልግ ነው የጠቆሙት። በህዝቡ የሚነሱትን ጥያቄዎች ለመፍታት እንደሚሰራ ገዢው ፓርቲ ሲገልጽ ቆይቷል። ሰሞኑን የተሰበሰበው የኢህአዴግ ስራ አስፈጻሚ ኮሚቴም የችግሩ ምንጭ ስልጣንን ካላግባብ መጠቀም ነው፣ በዚህም ላይ እርምጃ እወስዳለሁ ብሏል። ዶክተር ነጋሶ እንደሚሉት ግን ይህ ጥሩ እርምጃ ቢሆንም የህዝቡን ጥያቄዎች ሙሉ በሙሉ አይመልስም። ዶክተር ነጋሶ እንደሚሉት ግን ይህ ጥሩ እርምጃ ቢሆንም የህዝቡን ጥያቄዎች ሙሉ በሙሉ አይመልስም። በአንድ በኩል ኢህአዴግ በህዝብ የሚነሱትን ጥያቄዎች እና የህዝብን ችግሮች አቅም የሚል እንድምታ ላይ ለመድረስ ወይም ደግሞ ትርጉም ላይ ለመድረስ አልችልም ያቃሉ በእኔ እይታ ይሰማል፣ ችግሩ ያንን ተቀብሎ ሁኔታዎችን ለማሻሻል እና ራሱንም ለማሻሻል ፍቃደኛ ነው ወይ የምለው ጥያቄ ነው የሚመጣው። ሆኖም በእኔ እይታ ኢህአዴግ ስራ አስፈጻሚ ኮሚቴ በቀደም ያወጀው እቅዳለኝ ከጥቅምት ወር ጀምሮ ተግባራዊ ያደርጋለሁ ያለው አንዳንዱ ህዝብን የመስማት ህዝብን እሰማለሁ ብሎ አሁንም እያካሄደ ነው ውይይቶችን ይቀጥላል። እሱ ጥሩን። የጥገኝነትና ግራዊ ሰብሳቢነትን በስፋት ዋጋ እታገላለሁ ይላል። ጥሩን ስልጣን ካል አግባብ መጠቀም አለ፣ ይህንንም እታገለዋለሁ የሚል እንደዚሁም መልካም አስተዳደር እንዲመሰረት አድርጋለሁ ልማትንም በተለይ ለወጣቶችና ለአርሶ አደሮች ጠቃሚ በሆነ መንገድ ይሰራለሁ እያለ ነው። ጥሩ ነው፣ ግን ይሄ አይበቃም። በእኔ እይታ በተጨማሪ ምን መደረግ አለበት በምለው አንደኛ በህዝብና በተለይ በወጣቱና በመንግስት መካከል ያለመተማመን ተፈጥሯል። ኮንፊደንስ ቢልዲንግ ስራ መካሄድ አለበት። መተማመንን የመፍጠር ስራ የመፍጠር ስራ። አሁን ለምሳሌ ብዙ ሰዎች ታስረዋል። እነዚህ መፈታት አለባቸው። ይህንን በምልበት ጊዜ ወንጀለኞች፣ ሰውን የገደለ ንብረትን ያጠፋ ግለሰብ ሊጠየቅበት ይችላል። ግን ይሄ ሁሉ ሰፊ እስር ለምንድን ነው የሆነው የሚል ጥያቄ ስላለኝ እና በስፋት የታሰሩ ሰዎች እንዲፈቱ፣ እንደገና በተቃውሞ እንቅስቃሴው የታሰሩ ማለት ነው። አዎ እንደገና ደግሞ የደረሰው የንብረት የሰው ህይወት የጠፋ አለ እና ይሄም በገለልተኛ አጣሪ ቡድን መጣራት አለበት። ተጣርቶ ወደ ፍትህ የሚቀርብ የመንግስት አካልም ካለ በመንግስት አካል ውስጥ የሚሰሩ ግለሰቦች ካሉ መጠየቅ አለባቸው። በግለሰብም ደረጃ ይህንን ያደረጉም ካሉ መጠየቅ አለባቸው። የፍትህ ጉዳይ እና ከሀሳም መታየት አለበት ብዬ ነው። ገንብተው አንዱ ይሄ ነው። ሌላው ሲሰሙ ለነበሩ ጥያቄዎች ወልቃ ይጠገድ ያለ በኦሮሚያ የሚነሱ ጥያቄዎች አሉ። ለእነዚህ ጥያቄዎች ቶሎ መልስ የመስጠት ተጨማሪ ጉባኤ ደግሞ ጉባኤ በሚልበት ጊዜ ኢህአዴግን ጨምሮ የተለያዩ የተቃዋሚ ፓርቲዎችም ጨምሮ የሲቪክ ማህበራትም ካሉ እነሱን ጨምሮ የሃይማኖት ድርጅቶች የምሁራን የሚሳተፉበት የአገር ሽማግሌዎች የሚሳተፉበት ተጨማሪ ጉባኤ የመንግስት ብቻ የሚያካሄደው ጉባኤ ሳይሆን መርቶ የሚያካሄደው ሳይሆን በገለልተኛ አካል የሚመራ ጉባኤ ተካሄዶ ጥያቄዎች እንደገና በደንብ እንዲሰሙና የመፍትሄ ሀሳብ የሚቀርቡበትና እነዚያ የመፍትሄ ሀሳቦች ደግሞ ወደ እቅድ ገብተው ሁሉም ተረባርቦ እነዛን ችግሮች የሚፈታበት እንደ ሁኔታ ሊፈጠር ይገባል የሚል እንትን አለኝ እንግዲህ የመጨረሻ ርዕስ አድርገዋለሁ እርስዎ ለስድስት ዓመታት ፕሬዚዳንት ሆነው አገልግለዋል የሀገሪቱ ፕሬዚዳንት ሆነው አገልግለዋል በዚህ አይነት ጊዜ ውስጥ በዚህ አይነት ወቅት የፕሬዚዳንቱ ሚና ምንድን ነው ፕሬዚዳንቱ አሁን ያሉት ፕሬዚዳንት ዶክተር ሙላቱ ተሾመ ምን አይነት ሚና ሊጫወቱ ይችላሉ በጣም ከባድ ነው ሕገ መንግስቱን ካየህ የዚህ አይነት ሁኔታ ሲፈጠር ጣልቃ የመግባት እንትን መብት አይሰጥም ለፕሬዚደንቱ። ሆኖም ግን አንደኛ ፕሬዚደንቱ የሁሉም ወኪል መሆን ያለበት ነው፣ ርዕሰ ብሔር ስለሆነ ከፓርቲዎች በላይ የተለያዩ ብሔር ብሔረሰቦች በላይ ሲቪክ ማህበራት በላይ ከሁሉም በላይ ሆኖ አባት ነው ፕሬዚደንቱ። እና ስለዚህ ኢህአዴግ ሀሳቦችን ሊያቀርብ ይችላል። የሀይማኖት ድርጅቶችን ጠርቶ ከማናገር ሀሳብ ከመስማት አኳያ ያኔ እኔ የነበርኩ ጊዜ የፓርቲዎችን ተቃዋሚ ፓርቲዎችን ተገናኘቼ እንትን ባልልም አትሊስት የሀይማኖት ድርጅቶችን አናግሬያለሁ። ዶክተር ነጋሶ ጊዳዳ የቀድሞው የኢትዮጵያ ፕሬዝዳንት፣ እንደዚሁም የቀድሞው የተቃዋሚ ፓርቲ መሪ አሁን በግል የሚንቀሳቀሱ በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ። በምዕራብ አማራ በፍኖተ ሰላም ከተማ ዛሬ በተፈጠረ ግጭትና የአንድ ሰው ቤት ለማቃጠል ሙከራ በተደረገበት ወቅት ከባለቤቱ በተሰጠ ምላሽ የአንድ ሰው ሕይወት መጥፋቱና ቤቱ መቃጠሉን የክልሉ መንግስት ቃል አቀባይ ለቪዮ ይገልጸዋል። በጎንደር ከተማ ትላንት የተጀመረው ስራ ማቆም አድማ ዛሬም ቀጥሎ መዋሉን፣ በባህር ዳር ደግሞ በአድማ ላይ ተሳትፏችኋል የተባሉ የንግድ ድርጅቶች እየታሸጉ መሆኑ ተገልጿል። ሰለሞን አባተ የከተማዎቹን ነዋሪዎች የሰላማዊ ፓርቲ የሰማያዊ ፓርቲን አመራር አባልና የአማራ ክልል መስተዳድርን ቃል አቀባይ አነጋግሮ ተከታዩን ዘገባ አዘጋጅቷል። ወደ አማራ ክልል ደዋውዬ ያነጋገርኳቸው ነዋሪዎችና የሰማያዊ ፓርቲ ምክትል ፕሬዚደንት በተለያዩ የክልሉ አካባቢዎች ውጥረት የበዛባቸው ሁኔታዎች እንዳሉ ነው የነገሩኝ። ጎንደር ላይ ያገኘኋቸው ነዋሪ በተለይ ትናንት ምሽት ላይ የወልቃይት የአማራ ማንነት ጥያቄ ኮሚቴ መሪዎች አንዱ የሆኑት ኮሎኔል ደመቀ ዘውዴ በሚገኙበት አንገረብ ማረሚያ ቤት አካባቢ በተፈጠረ ሁኔታ መፋጠጥ ተፈጥሮ እንደነበረ ነግረውኛል። ኮሎኔል ደመቀ ዘውዴ የተመለከተ ትንሽ ውጥረት ነበረ እዛ። ምክንያቱ ደግሞ ሁለት መከላከያ ፓትሮል መኪኖች የተጫኑ የታጠቁ ኃይሎች ሆነ ቤት ድረስ ሄደው ለመግባት ሞክረው ነበረ እና ያ ነገር በቀጥታ ኮሎኔሉን ለመውሰድ በተለይ ሞከራ ጋር ተያይዞ ሽግ ድረሰጥሮ ነበረ ወዴት ለመውሰድ ነው እንግዲህ ምንድን ነው የሚባለው፣ ወደ ማዕከላዊ ተላልፎ ይሰጠን ወዘተን ብዙ እንቅስቃሴዎች ነበሩ። ከዚህ በፊት ማዕከላዊ ማለት ወደ ፌዴራል መንግስቱ ማለት ነው። ያ ነው እንትን ያለ። በሌላ በኩል ደግሞ አንድ ተጠርጣሪ ከወር በላይ በቁጥጥር ስራ ውለ ፍርድ ቤት ሳይቀርብ ከሳሽ ሳይኖር ክስም ሳይመሰረት ተከሳሽም ሳይቀርብ አራት ጊዜ ቀጠሮች ተደርጓል። ይህ ደግሞ ህጋዊ አይደለም ነው እችን ክፍተት ተጠቅሞ የፈለጉትን ነገር ለማድረግ ሊሞክሩ እንደሚችሉ ነበረ እንትን የሚደረገው የሚጠበቅ ነገር ነበረ። እና አሁንም የሚባለው ያ ነው። በቃ ሞክረው እንደነበረ ግን ሰዎቹ ሲጠየቁ እዛ መከላከያ ሰራዊት እስረኛ አለ፣ ደሞዝ ለመስጠት ነበር ያሉት። ደሞዝ ደሞዝ ለመስጠት ማለት ነው። ለማን? ለእስረኛው፣ ለእስረኛው እና ይህ ሲሉ እንግዲህ፣ እንደዛ ከሆነ ሁለት ሰዎች ብቻ፣ ለዛም ትጥቃችሁ ፈታችሁ ለማንኛውም ሲቪል ለመግባት አለባችሁ ተብለው በወህኒ ቤቱ ሰራተኞች ሲነገራቸው አይሆንም ብለው ትንሽ ፍጥጫ ምናምን ተከስቶ ነበር። በመጨረሻ ግን ትመልሰው ሄደዋል ነው። ይህን አንተ ነህ ያለና ይህን መኪና የሆነ ሰው ትንሽ ተረብሾ ነበረ። አሁን እንደተረጋጋ ነው የሚነገረም እዛ አካባቢ እኛ ልጆች ሄደው ነበር። እኛ ልጆች እዛ አካባቢ ነበሩ። መንገድ ለመዝጋት ሁሉ ተሞክሯል። ማታ ላይ ሰው ወጥቶ ነበር የተወሰነ እና ትክክለኛ መረጃዎች ናቸው። ሰው ወጥቶ ነበር ስትለኝ ምን ማለት ነው? ሰዎች ወጥተው ነበር ማለት እንግዲህ ኮኔሉን ይዞ ለመሄድ የሚያደረጉት እንቅስቃሴ ነው ተብሎ ስለታሰበ ኮኔሉን አሳልፈን አንሰጥም ብለው መንገዶች ዘግተው ያው ከመጨረሻውን እንትን ለመፋለም ነበር የወጡት ሰዎቹ። ያው ብቻም ሳይሆን እስረኞቹ ራሱ አድማ ፈጥሯል ከውስጥ ምን አይነት በቃ መከላከያ ለ ስለመጣ ያላት ሆነ ወስደው ያው ደግሞ እኛ አንፈቅድም፣ ስለዚህ ወደ ውስጥ አንገባም ወደ እስር ቤቱ ማለት ነው። ውጭ ላይ ነበሩ ግቢ ውስጥ ወደ ውስጥ አንገባም ብለው፣ ለምሳሌ ቤቱ ስድስት ሰዓት ላይ የሚያቆዩ ነበሩ። የመጨረሻ አሳዩን አንገባም ብለው ቀርቦላቸው አይተውት ነው የገቡት። ወጣ የተባለው ሰው ከየት ነው የወጣው? እሱ ወደ አንገረብ ማረሚያ ቤት ማለት ነው። ከከተማ ወጣ ያለ ወጣውና፣ ወደዛ አካባቢ ነበር እንቅስቃሴ ያደረገው። ብዙ ሰው ነበረ የወጣው፣ ወደ ሁለት መቶ ማን አካባቢ የሚሆን ሰው ወጥቶ ነበር ነው በሌላ በኩል ደግሞ ጎንደር ዛሬ የሚዋለችው ጭር ብላ ነው። በእኚሁ ነዋሪ እማኝነት አድማው አሁን ዛሬም እንደቀጠለ ነው። ትላንት ማታ አካባቢ ያው የተኩስ ድምጾች ሰሙ ነበር። ጥርት ያለ መረጃ ባይኖር ማን ወዴት እንደተኮሰ እንትን ባይሉም አሁንም ራሱ ተኩስ አለው። ወህኒ ቤት አካባቢ ተኩስ አለ የሚል መረጃ ደርሶኛል። ትላንት ማታም ራሱ እንደዚህ አራት ጥይት እዛ ልዩ ኃይሎች ማለት ነው ወህኒ ቤት ጋር ያሉት ተኩሰው እንደነበረ እንደዚህ መረጃ እንትን አለ እና በአጠቃላይ ስና አሁን ምንም የተረጋጋ ነገር አለ ማለት አይቻልም። መከላከያው እስካለ ድረስ እንደዚህም ይወስዳቸው እርምጃዎች እስከቀጠሉ ድረስ ምንም የሚረጋጋ ነገር አለ አይመስልም እና ውጥረት የነገሰበት ቀን ነው ዛሬ ራሱ አድማው ለአምስት ቀን እስከተባለ ድረስ ዛሬ ሁለተኛ ቀን ተጨማሪ ሶስት ቀኖች ይቀሩታል ማለት ነው። የትራንስፖርትም አገልግሎት ሰጪዎች፣ ሱቆች፣ ሁሉም ዝግ ናቸው ዛሬ የዋሉት። አዎ ዛሬም ዝግ ናቸው። ተዛብሪ ለማየት ሞከርኩት። ያው ም አገልግሎት ምሽቱ ክፍት ይሆን እንትኖች የሉም። ያው ህዝባውንም አደሙ ነው አድማው እየተገበረው እንደሆነ ማየት የሚቻለው ማለት ነው ይህ በእንዲህ እንዳለ ካለፈው እሁድ እስከ ትናንት ለአራት ቀናት የአገልግሎት ሰጪዎች አድማ በተመታባት ባህር ዳር ዛሬ መንግስቱ አድመኞች በተባሉ ድርጅቶች ላይ እርምጃ እየወሰደ መሆኑን ከዚያው ያነጋገርኳቸው ነዋሪ ገልጸውልኛል። በባህር ዳር ዛሬ ያለው ሁኔታ ድርጅቶች ተከፍተዋል። ሆኖም ግን አመራሮች ለምን ዘግተው ሰነበቱ በሚል የሆነ ድርጅቶችን እየለዩ እያሸጉ ነው ያሉት በተጨማሪም ደግሞ ሰራተኞች ሰኞ ከስራ ገበታችሁ አልተገኛችሁም። ለ አድማ ድማ አባል ሁናቸዋን በሚል ማስጠንቀቂያ ደብዳቤዎች ለእያንዳንዱ የመንግስት ሰራተኛ ሰኞ ላለመጣ ማስጠንቀቂያ የመጨረሻ ማስጠንቀቂያ ተሰጥቶታል። በአመራሩ አማካኝነት እዚያ ተረፈ። አሁን ማስጠንቀቂያው የነጋዴ እንትኖች በቃ የሚያሽጉባቸው በጣም ማህበረሰቡ ትንሽ ቅሬታዎች ምኖች አሉበት። አሁን ሰንብቶ ዘግቶ ሰንብቶ ዛሬ መክፈት ሲጀምር አመራሩ ደግሞ ተሰባስቦ እንደዚህ ማሸጉ ተገቢ ነው አይደለም እያለ ነው እያጉረመረመ ያለው። በዚህ በባህር ዳር በኩል እነዚህ ናቸው ያሉት ድርጅቶች ታሽገዋል። ብዙ ናቸው። ከየንት ሆነ የታሸጉት ከየ ይቻሉ የሚባሉ ድርጅቶች ታሽገው ነው ያሉት። ነገም ይቀጥላል ነው ያሸገው፣ ተገልጿል። እንደዚህ ተብሎ ሁ በቃ ያለው እንትን በቃ በዛው ላይ በቃ የሄዳን ድርጅቱን እቃዎችን እንዲያስገባ አድርጎ በቀጥታ እየታሸገ ነው ያለው። እነማን ናቸው እያሸጉ ያሉት? የንግድ ጽፈት ቤት ባለሙያዎች፣ አመራሮች፣ የፖሊስ አካሎች አብረዋሉ። ይህንን ሲያደርጉ የሚነሱ ግጭቶች፣ ጭቅጭቆች አሉ የለም። ባህር ዳር ዘመ ብለው ነው እንትን እያሉ ያሉት። ነገም ተጠናክሮ ይቀጥላል። ሌላ ልዩ ሀይል ተጨምሮ እንትን ማለት አለበት በሚል ዛሬ የሚደርሱበት ደርሰው ወደ ነገ ቀይረውታል። የግብይት ቦታዎች እጥረት የለም፣ ግን ማህበረሰቡ ጥያቄዎችን ጠይቋን የዚያ ምላሽ እንዲሰጠው ነው እየጠበቀ ያለ። በተቃራኒ ግን ድርጅቶችን ማሸግናንትን ማለቱ ተገቢም አይደለ፣ እያለ ነው እየጠየቀ ያለ አሁንም። በሌላ በኩል ግን በአማራ ክልል የተለያዩ አካባቢዎች ተጨማሪ ውጥረትና ግጭቶችም የተስተዋሉባቸው ሁኔታዎች እንደነበሩ የሰማያዊ ፓርቲ ምክትል ፕሬዝደንት አቶ ለገሰ ተፈረደኝ ይነግረውኛል። ትናንት ሰልፍ ተደርጎባት በነበረችው ፍኖተ ሰላም ከተማና አካባቢዋ የዛሬ ሁኔታ ይጀምራሉ አቶ ለገሰ። ዛሬ የፍኖተ ሰላሙ ተባብሶ ቀጥሏል። በዛም አካባቢ ያሉ ወረዳዎች ተዛምቷል። ትናንትና ሰላማዊ ሰልፍ አድርገው የተጎዱ ሰዎች አሉ። በጥይት የተመቱና ሆስፒታል የገቡ አሉ። ስንት ሰው ተመታ? ስንት ሰው ሆስፒታል ገባ? የት ሆስፒታል ነው የገባው? መረጃውን ለማጠናከር የሄዱ ሰዎችን ስለሚያባርሯቸው በትክክል ማወቅ አልተቻለም። አይፈቅድም። ያው ደህንነትና ጥበቃው ፖሊስ። አሁን ደግሞ ሌሎች ወረዳዎች ላይ እዛ አካባቢ ያሉ አራት ሌሎች ወረዳዎች ላይ ሰላማዊ ሰልፉ ቀጥሏል። ምን ምን ወረዳዎች ናቸው? አጎራባች ወረዳዎች ናቸው። አንዱ ጅሩ ምን የሚባል ነው ሌላው ባህር ዳር ወደዚህ ያለ ወረዳ ነው። መራዊ የሚባልም ወረዳ ላይ አለ። እንደውም መራዊ ላይ አንድ ቄስም ታስረዋል። አሁን ዘላለም ሞት ባይኖር የሚባሉ ለምን ታሰሩ? እንቅስቃሴውን ያስተባብራሉ፣ እንቅስቃሴውን እየመሩ ነው በሚል ቄሱም አሁን በቁጥጥር ስር ውለዋል። መራዊ ግንኙነት አላቸው እንዴ? ከእናንተ ጋር ወይም ከሌሎች የፖለቲካ ፓርቲዎች ጋር ቄስ ምንም ግንኙነት የለውም። ህዝቡ ነው አሁን እንቅስቃሴውን እየመራ ያለው። ያው መንግስት ግን በሀሰት ውንጀላ እነሱ ናቸው የሚመሩት እያለ ሰማያዊ ፓርቲን ይከሳል። ያው የራሱን ጉድ መሸፈን ሲያቅተው፣ የራሱን ችግር መቅረፍ ሲያቅተው ያላስፈላጊ ውንጀላዎች ድሮም የነበሩበት ነው። አሁንም እንግዲህ ያልሞት ባይ ተጋዳይ እያደረገ ነው። ከአቶ ለገሰ ተፈረደኝ ጋር ያደረግኩት ሙሉ ቃለ ምልልስ ዌብሳይታችን ላይ ከዚህ ዘገባ ጋር ተያይዞ ይገኛል። የክልሉ መንግስት ሁኔታውን ለማርገብና ለሚነሱት ጥያቄዎች መልስ ለመስጠት እየሰራ ነው ብለውኛል። የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን። አቶ ንጉሱ ጥላሁን አመሰግናለሁኝ። እንግዲህ ለጊዜው መሽቷለም ሰዓቱ ድካም ላይም ነው የዋሉት። ወደ ጉዳዩ ልግባና እስቲ ዛሬ በአማራ ክልል ውስጥ ያለው ሁኔታ ये करता ये हिडम्स በሌላ በአጋጣሚ ተተክቶ ነው ሙሉ። ከአቶ ለገሰ ጋር ይቅርታ፣ ከአቶ ንጉሱ ጋር ያደረግኩት ቃለ ምልልስ በዌብሳይታችን ላይ ይገኛል። ወደሚቀጥለው መረጃ ልለፍ። አቶ ንጉሱ በነገሩኝ መሰረት የክልሉ መስተዳድር እየተከናወኑ ናቸው የሚባሉ ስራዎችና የተካሄዱ ግምገማዎችን አስመልክቶ የክልሉ ፕሬዚደንት አቶ ገዱ አንዳርጋቸው ዛሬ ለሀገር ውስጥ ጋዜጠኞች ዝርዝር መግለጫ መግለጫ መስጠታቸውና ለክልሉም ህዝብ መልእክት ማስተላለፋቸውን የክልሉ መንግስት ቃል አቀባይ አመልክተዋል። በባህር ዳር በጎንደርና በፍኖተ ሰላም እየታዩ ናቸው ስለሚባሉ የኃይል እርምጃዎችና ግጭቶችም አቶ ንጉሱን ጠይቄ ነበር። ኮሎኔል ደመቀን በተመለከተ የክልሉ የጸጥታ መዋቅር ለሌላ አካል ወይም ደግሞ ለፌዴራል መንግስት አሳልፎ ሊሰጥ ነው፣ ስለዚህ ህብረተሰቡ ይሄንን ይከላከል የሚል ጥሪ እንደተላለፈ በዚህም ምክንያት ህብረተሰቡ ውስጥ ግርታ እንደፈጠረ መረጃውም አለን። ነገር ግን እዚህ ላይ አንድ መጀመሪያ መታየት ያለበት ጉዳይ ግለሰቡ በቁጥጥር ስር ውሏል። ለምን ቢባል በህግ ተጠርጥሯል። ማንኛውም የተጠረጠረ ሰው እንደሚስተናገድበት የህግ አግባብ እንደሚያዝበት አያያዝ በህግ ጥላ ስር ተይዟል። ክልሉ መንግስት ይሁን በመንግስት ደረጃ ግለሰቡን በየትኛውም ደረጃ ቢሆን ከአንዱ ቦታ ወደ ሌላ ቦታ መውሰድ አስፈላጊ ነው አሁን ብሎ ቢያምንና ቢወስን በማንኛውም ጊዜ ይወስደው ነበረ። ይሁን እንጂ ትናንት ምሽት ላይ ወደ አንገረብ ማረሚያ ቤት የሄዱት የመከላከያ ሰራዊቱ አባላት እዚያ ለሚገኙ አባሎቻቸው ደሞዝ ለመክፈል እንደነበረ አመልክተው ውዥንብር ለመፍጠር የፈለጉ ኃይሎች የተባለውን የተሳሳተ መረጃ እንዲሰራጭ አድርገዋል ብለውኛል። አቶ ንጉሱ በሁኔታው የተፈጠረ ግጭትም የደረሰ ጉዳትም የለም ብለዋል። አክለውም ፍኖተ ሰላምና አካባቢው ላይ ባሉ ቀበሌዎችም ከትናንት ጀምሮ አለመረጋጋት መኖሩን መታየቱን አቶ ንጉሱ አመልክተው ዛሬ ስለተፈጠረው ግጭትና ስለጠፋው ሕይወትም ነግረውኛል። ፍኖተ ሰላም ላይ የአንድ ግለሰብ ቤት የነዳጅ በቤቱ ላይ ጨምሮ ለማቃጠል ሙከራ ተደርጓል። ይሄም ሙከራ ያደረጉ በሚደረግበት ሰዓት ግለሰቡ ደግሞ በቤት ውስጥ ነበረ። ራሱንና ቤተሰቡን ለመከላከል በወሰደው እርምጃ የአንድ ሰው ሕይወት ጠፍቷል። በአጋጣሚ ቤቱም ተቃጥሏል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የጁሊያ ታፍት የስደተኞች ፈንድ ሽልማት ለዓለም አቀፍ የነፍስ አድን ኮሚቴ የኢትዮጵያ ቢሮ እንዲሰጥ ባለፈውን ነሐሴ አምስት 2008 ዓ ም አዲስ አበባ ላይ በተካሄደው የፊርማ ስነ ስርዓት ላይ በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሐስላክ ተገኝተው እንደነበር በማስታወስ ይነሳል። የዛሬው ርዕሰ አንቀጽ ኢትዮጵያ በአፍሪቃ ግዙፍ የስደተኞችን ቁጥር በማስተናገድ ቀዳሚዋ በሆነችበት በዚህ ጊዜ የዩናይትድ ስቴትስ መንግሥት ከመንግሥት ከዓለም አቀፍ ድርጅቶችና ዓለም አቀፍ የነፍስ አድን ኮሚቴን አይአርሲን ከመሳሰሉ አካላት ጋር ሀገሪቱን ለመደገፍ የሚደረገው ጥረት አጋር በመሆኑ ይኮራል፣ ይላል ርዕስ አንቀጹ። ኢትዮጵያ የስደተኞችን ፍላጎቶች ለማሟላት እየተጫወተች ያለችው ሚና የፊታችን መስከረም 10 2009 ዓ ም ኒውዮርክ ላይ ከመንግስታቱ ድርጅት 71ኛ ጠቅላላ ጉባኤ ጎን ለጎን የሚጠራው የፕሬዚደንት ኦባማ የስደተኞች ጉዳይ ጉባኤ አስተናጋጅ ከሆኑ ሰባት አገሮች አንዷ እንድትሆን መደረጉ ጉልህ እማኝነት ይሰጣል ሲል ርዕሰ አንቀጹ ይቀጥልና የዚያ በስደተኞች ጉዳይ ላይ የሚነጋገረው ስብሰባ አስተናጋጆች ሁሉ ስደተኞችን ለመንከ ከብና ለማገዝ ዓለም አቀፍ ማኅበረሰብ ብዙ መሥራት እንደሚጠበቅበት ይገነዘባሉ ይላል ደህንነት ፍለጋ ቁጥሩ እጅግ ግዙፍ የሆነ ስደተኛ አደገኛ መንገዶችን እንደሚጋፈጥ የጠቆመው ይህ ርዕሰ አንቀጽ በሚሊዮኖች የሚቆጠሩ ስደተኞች ደግሞ መጀመሪያ በሚገቡባቸው ሀገሮች ውስጥ እጅግ ውሱን በሆነ ህጋዊነት ያለው የሥራና የትምህርት ዕድል ወይም ጨርሰውኑ ተነፍገው በየሀገሮቻቸው ውስጥ የተፈጠሩት ቀውሶች እስኪያልፉ ለመጠበቅ እንደሚገደዱ አትቷል። እነዚህን ፈተናዎች ለመጋፈጥ ደግሞ መጪው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ እስኪሰበሰብ ባለው ጊዜ ኢትዮጵያ፣ ዩናይትድ ስቴትስ፣ ሌሎችም የስደተኞች ጉዳይ ስብሰባው አዘጋጆችና ሌሎችም የመንግሥታቱ ድርጅት አባል አገሮች የተጨበጡ እርምጃዎችን እንደሚወስዱ ርዕሰ አንቀጹ አስታውቋል። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሕዝብ የስደትና የፍልሰት ጉዳዮች ቢሮ ባለፈው የአውሮፓ ዓመት በ2015 ዓመተ ምህረት ኢትዮጵያ ውስጥ ለስደተኞች እርዳታ 82 ሚሊዮን ዶላር ያፈሰሰ መሆኑንና በያዝነው ዓመት ደግሞ ባለፉት 8 ወራት ውስጥ 66 ሚሊዮን ዶላር ማውጣቱን ርዕሰ አንቀጹ አመልክቷል። በዚህ እርዳታ አማካኝነትም ዩናይትድ ስቴትስ ለዓለም አቀፉ የነፍስ አድን ኮሚቴ በሰጠችው ገንዘብ አዳዲስ የሚገቡ ተሰዳጅ ሕፃናትና አዋቂዎችም ኢትዮጵያ ውስጥ የሚስተናገዱባቸውን ሰፈሮች ለመጠበቅና ለሴቶች ደግሞ የምክር አገልግሎት ስልጠና፣ እና የማኅበራዊ እንቅስቃሴዎች ማስተባበሪያ ሁለገብ ማዕከል መገንባት መቻሉን ገልጿል። ርዕሰ አንቀጹ ዓለም አቀፉ ነፍስ አድን ኮሚቴ አይአርሲ የዘንድሮ የጁሊያ ታፍት ፈንድ ሽልማት ተቀባይ መሆኑ እንዳስደሰተው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አስታውቋል። በዚህ ሽልማት የሚገኘው 25,000 ዶላር ደህንነቱ የተጠበቀ የመጠጥ ውሃ እንዲኖር እንዲሁም ጾሬና ሸርኮሌ መጠለያ ሰፈሮች ውስጥ ለሚኖሩ በአመዛኙ ከሱዳንና ከደቡብ ሱዳን ከገቡት ውስጥ 21 ሺህ ለሚሆኑ ስደተኞች የመጸዳጃ ስፍራዎችን ለማሻሻል እንደሚውል በርዕሰ አንቀጹ ሰፍሯል። ኢትዮጵያ ውስጥ የሚገኙ ስደተኞችን ለመርዳት የዩናይትድ ስቴትስ መንግሥት ከዓለም አቀፉ ነፍስ አድን ኮሚቴ አይአርሲ ከሌሎችም መንግሥታዊ ያልሆኑና ዓለም አቀፍ ድርጅቶች አጋሮቹ ጋር ያለውን ትግግዝ እንደሚያጠናክር አስታውቆ ርዕሰ አንቀጹ መልእክቱን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አብራችሁን ስለቆያችሁ እናመሰግናለን። የትግርኛው ፕሮግራም ይቀጥላል። በእኛ በኩል አዲሱ አበበና አዳኒት ፍስሀ አየነን፣ ሰላም ደህና ደህና Thank